ወንጀለኛ በይፋ ሲንቀሳቀስ እያየ ለሕግ ያላቀረበ ግለሰብም ሆነ ቡድን በሕግ እንደሚጠየቅ ጠቅላይ ሚኒስትር አብይ አህመድ ዛሬ አስታውቀዋል። ኢትዮጵያ ውስጥ ገድሎም ሆነ ሰርቆ በነጻነት ለዘላለም መኖር አይቻልም ብለዋል ጠቅላይ ሚኒስትሩ። ወንጀለኞችን ይዘው የሰጡ ክልሎች የመኖራቸውን ያህል ጠፋብን ብለው እየፈለጉ ያሉ እንዳሉም ገልጸዋል። ትጥቅ ሳይፈቱ የሚንቀሳቀሱ የፖለቲካ ኃይሎችን በተመለከተም በኢትዮጵያ ሰላም፣ አንድነትና ዲሞክራሲ ጉዳይ ላይ አንደራደርም ብለዋል ጠቅላይ ሚኒስትሩ። ከፓርላማ አባላት ለተነሱ ጥያቄዎች የሰጧቸውን ምላሾች የተከታተለው እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። በርካታ ወቅታዊ ጉዳዮች አነጋጋሪ የሆኑ በቀጠሉበት ሰዓት ነው ጠቅላይ ሚኒስትር አብይ አህመድ በፓርላማው ተገኝተው ማብራሪያ የሰጡት። በሙስናና በከፍተኛ የሰብአዊ መብት ጥሰት የተጠረጠሩ ግለሰቦች ጉዳይ ደግሞ ከተነሱት ወቅታዊ ጉዳዮች መካከል ይጠቀሳል። በፌዴራል መንግስቱ እየተካሄደ ያለው ተጠርጣሪዎችን በቁጥጥር ስር የመዋል እንቅስቃሴ በታሰበው መንገድ አለመሄዱን ተጨባጭ የሆኑ ማሳያዎች ያረጋግጣሉ። የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ ለምሳሌ የእስር ማዘዣ ከወጣባቸው ሳምንታት ተቆጥረዋል። ተጠርጣሪው በትግራይ ክልል እንደሚገኙ ያመለከተው የፌዴራል ጠቅላይ አቃቤ ሕግ ግን እስካሁን በቁጥጥር ስር አለመዋላቸውን እየገለጸ ይገኛል። ከትግራይ ክልል ጋር እየተነጋገርን ነው ከማለት በስተቀርም ሂደቱ ምን ላይ እንደሚገኝ አላስታወቀም። ከአቶ ጌታቸው በተጨማሪ ከዚያ ክልል ለመያዝ የሚያስባቸው ሌሎች ተጠርጣሪዎች ስለመኖራቸውም ከፓርላማው አባላት አንዷ ወይዘሮ ሳራ አቢ ያቀረቡት ጥያቄ ታዲያ እንደዚህ አይነት ሁኔታዎችን መነሻ ያደረገ ነበር። የሰብአዊ መብት ጥሰትና በተደራጀ ዘርፋ የተጠረጠሩ ግለሰቦችን ከተደበቁበት መያዝ መንግስት ለምን አልቻለም? በፌዴራል መንግስት የተጠረጠሩ ወንጀለኞችን ክልሎች አንሰጥም የማለት ህገ መንግስታዊ መብታቸው ምን ድረስ ነው? ጠቅላይ ሚኒስትር አብይ አህመድ የሰጡት ምላሽ ከተጠርጣሪዎቹ በተጨማሪ ሊደብቋቸው ለሚችሉ ወገኖችን መልእክት ያስተላለፈ ነበር። ከክልሎች ጋር የሚያያዘው ግን ትንሽ የፈር የለቀቀ ነገር እንዳይኖር፣ ሁሉም ክልሎች ወንጀለኞች ተብሎ የታሰቡትን ሰዎች ወደ ህግ ለማቅረብ ከፍተኛ ጥረት እያደረጉ ነው፣ ጥረት እያደረጉ ነው። ይዘው የሰጠዋሉ፣ እያያዙ ያሉ አሉ፣ ጠፉ ብለው እየፈለጉ ያሉ አሉ። አሁን በዚህ ጉዳይ ላይ አንድ መገንዘብ የሚኖርብን ነገር ወንጀለኛ ያለው ሚስተር ኤክስ በይፋ ሲንቀሳቀስ እያየ ይዞ ለፍርድ ያላቀረበ ግለሰብም ይሁን ቡድን የወንጀል ተባባሪ ነው፣ በህግ ይጠየቃል ማለት ነው። ነገር ግን ሰውየውን በግልጽ አላገኘውም ካለ አልፎ ፈልጎ ማግኘት የሚችል ሀይል መፈለግ ነው ያለበት እንጂ በድፍኑ አልተባበራችሁም የሚል መልስ ጥሩ አይሆንም፣ ጠቃሚም አይሆንም። የኔ እምነት ኢትዮጵያ ውስጥ ሰርቆም ገሎም ለዘላለም መኖር አይቻልም። ፍርድ አለ፣ በግራም በቀኝም ፍርድ አለ። እያየን ነው። ሁላችንም መማር አለብን ከዚህ። ዋናው ነገር አለመግደል፣ አለመቅጠፍ ነው። ከቀጠፍ የትም ቦታ ላይ በሆነ መንገድ መጠየቅ አይቀርም ብሎ ማሰብ አስፈላጊ ይሆናል። ሁሉም ሰው ከህግ በታችን። ይህም ሆኖ በከፍተኛ የሰብአዊ መብት ጥሰትም ሆነ በዘረፋ ወንጀል ተጠርጥረው ያልተያዙ ግለሰቦችም እንደታሰሩ እንደሚቆጠር ነው። ጠቅላይ ሚኒስትሩ የፓርላማ አባላትን ፈገግ ባሰኝ አገላለጽ ያስረዱት፣ በመጀመሪያ የተከበረው ምክር ቤት እንዲገነዘብ እንፈልገው ኢትዮጵያ ውስጥ ወንጀል ሰርቶ ወንጀል በመስራቱም በመንግስት ያልታሰረ ሰው የለም፣ ያልታሰረ ሰው የለም። ልዩነቱ መንግስት ባዘጋጀው እስር ቤት ውስጥ መንግስት እየጠበቀው፣ መንግስት እየቀለበው መታሰርና ራሱን ማሰር ካልሆነ በስተቀረ አልታሰረም የሚል እሳቤ በግሌ የለኝም። ምክንያቱም ሰው የማይታሰረው በህሊናው እና ና የማይታሰረው ደግሞ ፊዚካሊ በመንቀሳቀስ ነው። ሰው ገለ ወንጀል ሰርተህ ሕሊናህ ነፃ ሆን መተኛት አትችልም። ያው የታወቀ ነገር ነው። በነፃ መንቀሳቀስ አትችልም። አንድ ቦታ ራስህን አቅም በመኖር ወዶ ታሳሪ መሆን እንጂ ያልታሰረ መሆን አይደለም። በእኔ እምነት ሁሉም ታስሯል። በሰላማዊ መንገድ ለመታገል ወደ አገር ውስጥ ከገቡ በኋላ ነፍጥ አነሱ ያሏቸውን ኃይሎች አስጠንቅቀዋል ጠቅላይ ሚኒስትሩ። እናም በሁለቱም መንገድ መጫወት የሚፈልጉ ላሏቸው ለእነዚህ ኃይሎችና፣ ከችግር ማትረፍ የሚፈልጉ ላሏቸው ሌሎች ወገኖች ማሳሰቢያ ነበራቸው። እሳቸው እንዳሉት ከሁሉም ፓርቲዎች ጋር የተደረገው የሰላም ንግግር መነሻ የኢትዮጵያ ሰላም፣ ዴሞክራሲ፣ አንድነትና ብልጽግና ነው። ከዚህ ተቃራኒ በሆኑ ጉዳዮች ላይ ግን መንግስታቸው ጠንካራ አቋም እንደሚያራምድ ነው ያብራሩት። ህግን ተንተርሰን የማያዳግም እርምጃ እንወስዳለን ያለ ለመውሰድ ነው። ይህ ምክር ቤት ኃይል የመጠቀም ስልጣን ለመንግስት የሰጠው ለመንግስት ኃይል የመጠቀም ስልጣን የተሰጠው ምን ምን ሁኔታ ሲያጋጥም እንደሆነ በህገ መንግስት ተቀምጧል። እነዛ ጉዳዮች ሲያጋጥሙ ከማንም ጋር ድርድር አይደረግም። ይሄ በግልጽ መታወቅ አለበት። ምን ማለት ነው? ልክ ለሰላም ኑ በሰላማዊ መንገድ እንታገል ያ እንዳታደርጉ የሚከለክላችሁን አዋጆች፣ አሰራሮች፣ ባህሪዎች፣ ዝንባሌዎች በእኛ በኩል እናስተካክላለን ብለን እንደጠራ ነው ሁሉ የኢትዮጵያን አንድነት የሚገዳደር ጉዳይ የሚሰራ ማንኛውም ሀይል በቀጥታ ጦርነት አውጆብናል ማለት ነው። መንግስት ራሱ የመከላከል እርምጃ ይወስዳል። በዚህ ጉዳይ ድርድር እንደሚኖር የሚያስብ ኃይል ካለ ደጋግሞ ማሰብ ይኖርበታል። በኢትዮጵያ ሰላም፣ በኢትዮጵያ ዴሞክራሲ፣ በኢትዮጵያ አንድነት ጉዳይ የዚችን ሀገር ነጻነትና ሉዓላዊነት ለመጠበቅ ለሚደረግ ፍልሚያ ጠቅላይ ሚኒስትር መሆን አያስፈልግም፣ የፓርላማ አባል መሆን አያስፈልግም። ከዚህም ውጭ ቢሆን በእነዚህ መሰረታዊ ጉዳዮች ለሚገጥመን ቻሌንጅ በህይወት መስዋዕትነት መፋለም እና የሀገር አንድነት፣ የሀገር ሰላም፣ የሀገር ዴሞክራሲ ማረጋገጥ የሁላችን ኃላፊነት ይሆናል በዚህ ጉዳይ የሚደረግ ምንም አይነት ሆደ ሰፊነት እንደማይኖር ፓርቲዎች በደንብ መገንዘብ ይኖርባቸዋል። ግለሰቦች መገንዘብ ይኖርባቸዋል። ቡድኖች መገንዘብ ይኖርባቸዋል። ጠቅላይ ሚኒስትር ሆነው ቃለ መሐላ በፈጸሙ ልክ በአስረኛ ወራቸው ዛሬ በፓርላማ የተገኙት ጠቅላይ ሚኒስትር አብይ አህመድ በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ